መጽሐፈ ሳሙኤል ቀዳማዊ ምዕራፍ ሃያ ስድስት የዚፍ ሰዎችም ወደ ጊቢአ ወደ ሳኦል መጥተው፣ እነሆ ዳዊት በየሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ ተሸሽጎአል አሉት። ሳኦልም ተነሥቶ ዳዊትን በዚፍ ምድረ በዳ ይሻ ዘንድ ከእስራኤል የተመረጡ ሦስት ሺህ ሰዎች ይዞ ወደ ዚፍ ምድረ በዳ ወረደ። ሳኦልም በየሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ በመንገዱ አጠገብ ሰፈረ። ዳዊትም በምድረ በዳ ውስጥ ተቀምጦ ነበር። ሳኦልም በስተ ኋላው ወደ ምድረ በዳ እንደ መጣ አየ። ዳዊትም ሰላዮች ሰደደ፣ ሳኦልም ወደዚህ እንደ መጣ በእርግጥ አወቀ። ዳዊትም ተነሥቶ ሳኦል ወደ ሰፈረበት ቦታ መጣ። ሳኦልና የሰራዊቱ አለቃ የኔር ልጅ አቤኔርም የተገኙበትን ስፍራ አየ። ሳኦልም በሰፈሩ ውስጥ ተኝቶ ነበር፣ ሕዝቡም በዙሪያው ሰፍሮ ነበር። ዳዊትም ኬጥያዊውን አቢሜሌክንና የጹርያን ልጅ የኢዮአብን ወንድም አቢሳን ወደ ሳኦል ወደ ሰፈሩ ከእኔ ጋር የሚወርድ ማን ነው ብሎ ጠየቃቸው። አቢሳም እኔ ከአንተ ጋር እወርዳለሁ አለ። ዳዊትና አቢሳም ወደ ሕዝቡ በሌሊት መጡ። እነሆም ሳኦል ጦሩ በራሱ አጠገብ በምድር ተተክሎ በሰፈሩም ውስጥ ተኝቶ ነበር። አቤኔር እና ሕዝቡም በዙሪያው ተኝተው ነበር። አቢሳም ዳዊትን ዛሬ እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶታል። አሁንም እኔ በጦር አንድ ጊዜ ከምድር ጋር ላጣብቀው፣ ሁለተኛም አይዳገምም አለው። ዳዊትም አቢሳን እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንምና አትግደለው አለው። ደግሞም ዳዊት ሕያው እግዚአብሔርን እግዚአብሔር ይመታዋል ወይም ቀኑ ደርሶ ይሞታል፣ ወይም ወደ ሰልፍ ወርዶ ይገደላል። እኔ ግን እግዚአብሔር በቀባው ላይ እጄን እዘረጋ ዘንድ እግዚአብሔር ከእኔ ያርቀው። አሁንም በራሱ አጠገብ ያለውን ጦርና የውኃውን መንቀል ይዘህ እንሂድ አለ። ዳዊትም በሳኦል ራስ አጠገብ የነበረውን ጦርና የውኃውን መንቀል ወሰደ። ማንም ሳያይ ሳያውቅም ሄዱ። ከእግዚአብሔርም ዘንድ ከባድ እንቅልፍ ወድቆባቸው ነበርና ሁሉ ተኝተው ነበር እንጂ የነቃ አልነበረም። ዳዊትም ወደዚያ ተሻገረ፣ በተራራማው ራስ ላይ ርቆ ቆመ፣ በመካከላቸውም ሰፊ ስፍራ ነበር። ዳዊትም ለሕዝቡና ለኔር ልጅ ለአቤኔር አቤኔር ሆይ አትመልስምን ብሎ ጮኸ። አቤኔርም መልሶ ለንጉሡ የምትጮኸው አንተ ማን ነህ? ዳዊትም አቤኔርን አንተ ጐልማሳ አይደለህምን? በእስራኤል ዘንድ አንተን የሚመስል ማን ነው? ጌታህን ንጉሡን ለመግደል አንድ ሰው ገብቶ ነበርና ጌታህን ንጉሡን የማትጠብቅ ስለ ምን ነው? ይህ ያደረከው ነገር መልካም አይደለም። ሕያው እግዚአብሔርን፣ እናንተ እግዚአብሔር የቀባውን ጌታችሁን አልጠበቃችሁምና ሞት ይገባችኋል። አሁንም የንጉሡ ጦርና በራሱ አጠገብ የነበረው የውኃው መንቀል የት እንደሆነ ተመልከት አለው። ሳኦልም የዳዊት ድምፅ እንደሆነ አውቆ ልጄ ሆይ ይህ ድምፅህ ነውን? አለው። ዳዊትም ጌታዬ ንጉሥ ሆይ ድምፄ ነው አለው። ደግሞ አለ ጌታዬ ባሪያውን ስለ ምን ያሳድዳል? ምን አደረግሁ? ምንስ ክፋት በእጄ ላይ ተገኘብኝ? አሁንም ጌታዬ ንጉሥ ሆይ የእኔን የባሪያህን ቃል ትሰማ ዘንድ እለምንሃለሁ። እግዚአብሔር በእኔ ላይ አስነሥቶህ እንደሆነ ቁርባንን ይቀበል። የሰው ልጆች ግን ቢሆኑ ሂድ፣ ሌሎችን አማልክት አምልክ ብለው በእግዚአብሔር ርስት ላይ እንዳልቀመጥ ዛሬ ጥለውኛልና በእግዚአብሔር ፊት ርጉማን ይሁኑ። አሁንም በተራራው ላይ ሰው ቆቅን እንደሚሻ የእስራኤል ንጉሥ ነፍሴን ለመሻት ወጥቶአልና ደሜ ከእግዚአብሔር ፊት ርቆ በምድር ላይ አይፍሰስ። ሳኦልም በድያለሁ ያለው ልጄ ሆይ ዳዊት ተመለስ፣ ዛሬ ነፍሴ በዐይንህ ፊት ከብራለችና፣ ከዚህ በኋላ ክፉ አላደርግብህም። እነሆ ስንፍና አድርጌአለሁ፣ እጅግ ብዙም ስቻለሁ አለ። ዳዊትም መልሶ አለ፣ የንጉሥ ጦር እነሆ፣ ከብላቴኖችም አንድ ይምጣና ይውሰዳት። ዛሬም እግዚአብሔር በእጄ አሳልፎ ሰጥቶህ ሳለ እግዚአብሔር በቀባው ላይ እጄን እዘረጋ ዘንድ አልወደድሁምና። ለሁሉ እያንዳንዱ እግዚአብሔር እንደ ጽድቁና እንደ እምነቱ ፍዳውን ይክፈለው። ነፍስህም ዛሬ በዐይኔ ፊት እንደ ከበረች እንዲሁ ነፍሴ በእግዚአብሔር ዐይን ፊት ትክበር፣ ከመከራም ሁሉ ያድነኝ። ሳኦል ዳዊትን ልጄ ዳዊት ሆይ ብሩኩን ማድረግን ታደርጋለህ መቻልንም ትችላለህ አለው። ዳዊትም መንገዱን ሄደ፣ ሳኦልም ወደ ስፍራው ተመለሰ።